hello ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የእሮብ ምሽት ጥር አስር 2015 ዓ ም የጋቢና ቤ መሰናደው ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ካሁኑ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። እንኳን ለከተራ በዓል አደረሳችሁ ማለት እንወዳለን በዓሉን ለምታከብሩ ክርስቲያኖች በሙሉ። በምሽቱ ከያዝ ናቸው ዘገባዎች ውስጥ ጥቂቶቹን እናስተዋውቃችሁ። በባህር ዳር ከተማ ቅርጫ ከማውቀው ሰው ጋር ልግባ ብለው አይጨነቁም ብለውናል በዚ የሚገኙ ሪፖርተሮቻችን። በባህል ሰሞን ከተሰናዱ ዘገባዎቻችን መካከል የባህር ዳር ቅርጫ ምን ይመስላል የሚለውን ተከታትለናል። እሱን በምሽቱ ወደ እናንተ የምናደርስ ይሆናል። በሌላ የቴክኖሎጂ ዘገባ ደግሞ ቻት ጂፒቲ ማለት ኖርማሊ ቻት ጂፒቲ የምትለው አስሟ ራሱ ሪፕሬዘንት የምታደርገው የቻት ፖትን ነገር ነው ከጀርባ ያለ የሰለጠነ የተማረ ኮምፒውተር ጋር የሰው ቋንቋ መረዳት የሚችል ማሽን ጋር ኮሚኒኬት እንድናደርግ ቀረበችልን ቻትቦት ነች። ከሰሞኑ ተማሪዎችንና እንዲሁም ደግሞ መምህራንን እያወዛገበ ስለሚገኘው ቻት ጂፒቲ ስለተሰኘው አዲስ መተግበሪያ ነው የምናወጋችሁ። ይህ መተግበሪያ ተማሪዎች የፈለጉትን ርዕስ አስገብተው የሚፈልጉትን አይነት ጽሁፍ ጽፎ ማውጣት የሚችሉ መልሱን የሚያገኙበት ነው። በዚህ የተነሳ ክርክር ተነስቷል። እንደውም ለመሆኑ ይህ መተግበሪያ እንዴት ይሰራል? እንዴት ያገለግላል? ምን አይነት ጥቅምና ጉዳት አለው የሚለውንም እንቃኛለን። ሌሎች ዘገባዎችም ይኖሩናል። ደን ገረመ፣ መሰናደውን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ስርቆት የማይታሰብበት መተማመን የነገሰበት የባህር ዳሩ ሰባት አሜት የእንስሳት ገበያ የበዓል ሰሞን ዳሰሳችን ነው። የባህር ዳር ከተማ ነዋሪ ከሆኑ ቅርጫ ስጋ ለማስገባት ከመስሪያ ቤቱ አለም ደግሞ በመንደር ውስጥ የሚያውቁትን ሰው ፍለጋ አይንከራተቱም። ብሮውን ብቻ ይዘው ሰባታሚት የእንስሳት ገበያ መሄድ ነው። ወዳጅነት መስርተው መተማመንን አዳብረው ስጋዎትን ይዘው ይመለሳሉ ትለናለች አስቴር ምስጋናው ነው። ይህ ባህር ዳር ከተማ የሚገኘው ሰባታሚት የሚባለው የእንስሳት ገበያ ነው። ቦታው መገበያያ ብቻ አይደለም። ከመሸጥና ከመግዛት ባለፈ ፍቅር፣ መተማመንና መከባበር ጎልቶ የሚታይበት ነው። የዚህን ገበያ የአንድ ቀን ውሎ ልናስቃኛችሁ ወደድ አቶ አእምሮ ወርቄ ገበያ መሀል ቆመው ቅርጫ የሚካፈላቸውን ሰው ይጠብቃሉ። ሰዎች እየመጡ ይጠይቃሉ። ከእነዚህ ውስጥ ወይዘሮ ገበያንሻለም አንዷ ናቸው። ከነአቶ አእምሮ ጋር ቅርጫ ለመካፈል ተስማምተው ገንዘባቸውን ከፈሉ። ልብ በሉ እነዚህ ሰዎች አንድ ከተማ ቢኖሩም ዛሬ ነው ገበያ ያስተዋወቃቸው። ልክ እንደ ወይዘሮ ገበያንሽ ሁሉ ገንዘባቸውን ይዘው ወደ ገበያ የወጡ የማይተዋወቁ ሰዎች ተዋውቀው ገንዘባቸውን ለተመረጡ ሰዎች እየሰጡ አገኘ ናቸው። እዚህ ገበያ ቅርጫ የሚገባ ሰው የበሬ ስጋ ፈልጎ የመጣ በሬ ለመግዛት ከተሰበሰቡ ሰዎች ጋር ይቀላቀላል። አይ የላም ስጋ ነው የሚፈልግ ካለም ቢጤዎቹን ይፈልጋል ኪሱንም በዛው ይወስናል ማለት ነው። አንደኛው ላም ሲል ለኛው በ ይችላል መጀመሪያኛ ብስ ከማዋጣታችን በዚህ ፍላጎታችን ተጠያይቀን ነው። በምርጫቸው የተሰባሰቡ ሰዎች ብር ካዋጡ በኋላ ከብት ለመግዛት ወደ ከብት ገበያው የሚሄዱት የተመረጡ ወንዶች ብቻ ሲሆኑ፣ ሴቶችና አቅመ ደካሞች እዚሁ ይቀራሉ። እነ ወይዘሮ ገበያነሽም ስልክ ከተቀያየሩ በኋላ እዚሁ እየጠበቁ ነው። እኛ ግን የካሜራችንን እይታ በሌሎች ላይ ለማትረፈን ገንዘባቸውን ሰጥተው የሚጠብቁ ሴቶችን አገኘን። ከነዚህ ውስጥ ወይዘሮ ፍቅር ተጀንበር አንዷ ናት። ለመጀመሪያ ጊዜ ነው የመጣሁት። እዚህ ሰባት አሚት ቄራ ስጋ ፈልገን ከጓደኛ ጋር ለመጀመሪያ ጊዜ ማየት እንፈልጌ እንዲሁም ስጋ ለመግዛት ነው የመጣሁት። ማለት አብሮ መብላቱ ነው። አብሮ የሆነ ነገር ተካፍሎ እንዳጥሙ ሰው ገዝቶ መብላቱ ጥሩ መልካም ነገሩን ተረድቻለሁ። ደስ የሚል ስሜት ይፈጥራል። በመሰረቱ ይሄ እዚህ አካባቢ ላይ ያለውን ነገር ግሪን ላይት ያሳያል። በቃ ከብቶቹ ማየቱ በራሱ በጣም በርካታ ቁጥር ያላቸው እንስሳቶች አሉ። እነዚህን ማየቱ ሰው በጋራ እንዳጥሙ ገዝቶ በጋራ መከፋፈሉ ይሄ ጥሩ ነገሩ ነው፣ ከንጽህና ባሻገር መተማመኑ ደስ የሚል ነገር ነው። እኔም አሁን ምንድና ያደረኩት አስር አምስት ስድስቱ ነን። የሆነ ብር አዋጡ ተባል አዋጠን፣ ሰጠን። ገዝተው እንግዲህ መርጠው፣ አርደው የሚደርሰን ድርሻ እስኪሰጥ እየጠበኩ ነው። አምኜ ነው በቃ የሚሰጡኝን ተቀብዬ ለመሄድ አለፍ ስንልም ቅርጫ የሚካፈሉ ሰዎችን አገኘን፣ አስተያየታቸውንም ጠየቅን። በቃ እንግዲህ እዚህ አካባቢ ጥሩ ባህል ምንድን ነው፣ ገበያ ዳር ይመጣል፣ ሰው ይገናኛል፣ ይሰበሰባል፣ ገንዘብ በዚህን ያህል ልንገዛ እንችላለን የሚል ግምት ያወጣል፣ ገበያ ይገባል፣ ይገዛል ያርዳል፣ ይከፋፈላል እና በጣም ቆንጆ ባህል ነው። ሰዎቹን ያውቋቸዋል። ማን እንተዋወቀን፣ በአጋጣሚ ልንገናኝ እንችላለን። እንደውም የሚገርምሽ እኛ ከአርባ ዓመት በላይ ነው እዚህ የተቀመጡት። ከአርባ ዓመት በላይ እዚህ ሀገር እናራች አንተዋወቅም። በየቀበሌው ነው ያለ። እዚህ እንተዋወቃለን፣ እዚህ እንደራጃለን። ተደራጅተን አሁን ቅድም እንደተባለው ለአንዱ ሰው ትልቅ ሰው ነው ለምንለው ሰው እንሰጠዋለን። ሄዳሉ። የተወሰኑ ሰዎች ይገዛሉ፣ የተወሰኑ ይቀመጣሉ። ቁጭ ብለን መጣለን፣ እንከፋፍላለን እና ባህር ዳር ልዩ ያደርገው ሊያደርገው ልብ አድርጊ፣ ከየትኛውም ቀበሌ መጥቶ ተገናኝቶ አንድ ላይ ስጋ ተቀራምተው ወደ ቤታቸው መሄድ መቻል። እምነቱ በእያንዳንዱ ሰው እምነታ፣ እዚህ የመጣው ሰው ስጋ ሊገዛ የመጣ ሰው ያጭበረብረኛል ገንዘብ ይወስደኛል ምት ነገር። ከእንስሳት ገበያው ፊት ለፊት በጣም ሰፊ ግቢ ያለው ትልቅ ሕንፃ ተመለከተ። የአካባቢው ከብት አራጆች እንደነገሩን የባህር ዳር ከተማ አስተዳደር አስገንብቶ ግን ደግሞ ዘግቶ ያስቀመጠው ዘመናዊ ቄራ ነው አሉ። 150 አባላት ያሉት እድገት በጋራ የእንስሳት ትርድ አገልግሎት ህብረት ስራ ማህበር ጸሐፊ ተስፋዬ መልካሙ ያለውን ችግር እንዲህ አካፈለን። እንደምታዩው ቄራ አገልግሎት እንሰጣቸዋለን፣ ቦታ እንሰጣቸዋለን አሉ። ቦታ አልተሰጠንም። እያየሽ ነው የሚታረድበት። ለተጠቃሚውም አሁን የሚመገበው ስጋ ጥራቱን የጠበቀና ጤንነቱ ይጠበቅ አይደለም። ስለዚህ የምንድነው የከተማ አስተዳደሩ የሚሆን የምን እንደሆነ ችግሩን አላወቅነውም እኛ። ምክንያቱም ቄራ አለ የተዘጋጀ ይባላል። እዚያ ውጪ ደግሞ ተደራጃችሁ ቦታ ይሰጣችኋል ይሰጣችኋል፣ ጤንነቱ የተጠበቀ ስጋ ለህብረተሰቡ ታቀርባላችሁ ተባልን። የተገበርልኝ የለም። እዚያ ፊት ለፊት ላይ እዚሁ አካባቢ ላይ በቅርብ ርቀት ላይ የባዳ ከተማ ቄራ እየሰራው ቤት አለ፣ ነገር ግን ስራ ላይ አልዋለም። እንዲሁም ደግሞ ከተማ አስተዳደሩ ያደራጃቸው ህጋዊ የሆኑ አራጆች አሉ። እነዚህ አራጆች ከፍተኛ የሆነ ቅሬታ አላቸው። ተደራጅተዋል፣ ነገር ግን ምቹ የሆነ የማረጃ ስፍራው ስራ ላይ መዋል ስላልቻለ በጣም እየተጉላሉ እየተቸገሩ እንደሆነ አስተያየት እየሰጡ ነበረ። ስለዚህ የባህር ዳር ከተማ አስተዳደር ይህንን አፋጣኝ ምላሽ መስጠት አለበት ብዬ አስተያየት መስጠት ፈልጋለሁ። ስርቆት የማይታሰብበት መተማመን የነገሰበት ሰባት ዓመት የእንስሳት ገበያን ዙረን ተዘዋዙረን ከጨረስን በኋላ ቀድሞ ቀጠሮ አስይዘናቸው የነበሩ ሰዎች ጋር ሄድን። አርደው ቅርጫ ሲከፋፈሉ ደረስን።

ከዚህ በፊት የነበረው ምድ በአካባቢ እንነጋገራለን አምስት አራት ሆነን ስድስት ሆነን ሰፈር ላይ ወስደ እናድርግ ነበር። አሁን ደግሞ ከዚያው ባለው ነገር ምክንያቱም እዚያ ላይ ሰፈር ላይ ወስደን የምናርገው አንደኛው አቅም ላይ ኖረው ይችላል። ሌላው የማረጃው ቦታ በራሱ በሽራ ነው ማረጃ ከዚህ የተዘጋጀ ስላለ ወስዶ ሌላ ቦታ አካባቢ ከዚህ ቦታ ጋር ማረዱ የተሻለ ነው የሚል እነዚህ ገበያው ያስተዋወቃቸው ሰዎች ትውውቃቸውን የሚያዳብሩበት ስነስርዓትም እንዳላቸው ተነገረን። ያም ምላስ ሰንበር መትረው በሚጥሚጥ ጣጥቅሰው የሚጎራረሱበት የባህር ዳር ከተማ አስተዳደር ዘግቶ ያስቀመጠው ዘመናዊ ቄራ አገልግሎት መቼ ሊሰጥ ነው በማለት የባህር ዳር ከተማ ከንቲባ ጽፈት ቤት ኃላፊን አቶ ፍትሀ ንግስት በዛብህን ጠየቅናቸው። በከተማ አስተዳደሩ ከዘመናዊ ቄራ በተጨማሪ የተገነቡት የቄራዎች ላይ አንደኛ አሁን የእርድ ማረጃ ወይም የከብት ማንጠልጠያ ኤሌክትሮሜካኒካል ማሽን የለውም ማኑዋል ነው ይህንን አሁን አንድ ግብረሰናይ ድርጅት ጋር በመነጋገር ልጆቹ ወደ ማህበር በጥቃቅና አነስተኛ ነው የተደራጁት ወደ ማህበር ተቀይረው ካለውንትን እኔ በዚህ በኢንቫይሮመንታል ወይም ደግሞ በአካባቢ ጽዳትና ልማት ላይ የምሰራ ስለሆነ አግዛለሁ ያለ ድርጅት አለ። አሁን ቀርቦ እሱነን እኔ መሰረተ ልማቱን ላሟላው የእርዳ አገልግሎቱ የተሻለ ሆኖ የሚፈጸምበት ሁኔታ ይመቻቸ የሚል አነጋግሮናል። እኛም እየተነጋገርንበት እና በቀጥታ ተረክቦ መሰረተ ልማቱን በተለይ ለዘመናት አብሮ የኖረ ፍቅር መተሳሰብ መተማመን ያየንበት የባህር ዳሩ ሰባት ዓመት የእንስሳት ገበያ ከትላንቱ የዘለቀ ባህልና ማህበረሰብ አኗኗር ዘይቤ ያየንበት መስታወታችን ነው። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። የጥር 10 2015 ዓ ም የሮብ ምሽት የጋቢና ቤ መሰናዶውን ነው እየተከታተላችሁ የምትገኙት። የከተራ በዓልን አስመልክታ አስቴር ምስጋናው ስላሰናዳችሁ ዘገባ እጅግ አብዝተን እናመሰግናለን። አሁን የምንሻገረው በትናንትናው ምሽት ጀምረ ነው ወደ አልፈጸም ነው እንዲሁም በድጋሚ እንድታዩት ወደምናደርገው የቴክኖሎጂ ዘገባ ነው። ሰሞነኛው የቴክኖሎጂ ዘርፍ መነጋገሪያ ጉዳዮች ከሆኑት መካከል አንዱ ቻት ጂፒቲ ነው። ሰዎች ለሚያቀርቧቸው ጥያቄዎች በአፋጣኝ ምላሽ የሚሰጠው ይኸው አገልግሎት ከዚህ ቀደም ሰዎች በራሳቸው ጥረት ለማዘጋጀት ጊዜ የሚፈጁባቸውን ስራዎች በፍጥነት በመከወኑም አድናቆትን አግኝቷል። ይሁንና ተማሪዎች ይህንን አገልግሎት ባልተገባ ሁኔታ በመጠቀም እንዲሁ ነጥባቸውንና እውቀታቸውን ሳያዳብሩ ሊያልፉ ይችላሉ የሚል ክርክርም ተነስቷል። ሀብታሙ ስዩም በዚህ ዙሪያ በኢንፎርሜሽን ና ዳታ ሳይንስ እውቀት ያላቸው ባለሙያ ጋብዛል። አዱኛ ይሰኛሉ ወደ አዱኛ አስቀድሜ መጠየቅ የምፈልገው ጉዳይ በአሁኑ ጊዜ በቴክኖሎጂ ዘርፍ ውስጥ መነጋገሪያ የሆነው ቻት ጂፒቲ የሚባለውን ጉዳይ ለመጀመሪያ ጊዜ የሚያዳምጡ አድማጮች ሊኖሩ ይችላሉ። ከምንነቱን ጀምር ምንድን ነው ቻት ጂፒቲ? ቻት ጂፒቲ ማለት ኖርማሊ፣ ቻት ጂፒቲ የምትለው አስሟ ራሱ ሪፕሬዘንት የምታደርገው የቻት ቦትን ነገር ነው ከጀርባ ያለ የሰለጠነ የተማረ ኮምፒውተር ጋር የሰው ቋንቋ መረዳት የሚችል ማሽን ጋር ኮሚኒኬት እንድናደርግ ቀረበችልን ቻትባት ነች። እኛ ሌላ ሰው ጋር እንደምናወራው ኖርማሊ በምንጠቀምበት ቋንቋ ጥያቄ ብንጠይቀው ብናናግረው ተረድቶ መልስ እንዲሰጥልን ተደርጎ ተዘጋጅቶ የቀረበ አፕሊኬሽን ነው በአጭሩ ቻትባት። ግን የተማረ ኮምፒውተር እንደነዚህ ያሉ አገልግሎቶች ከዚህ በፊትም ነበሩ። የምንጠይቃቸው ጥያቄዎች አፋጣኝ ምላሽ የሚሰጡን አገልግሎቶች ነበሩ፣ ልክ ሰው እንደሚያናግረን ሁሉ። ይሄኛው ለየት ያደረገው ምንድን ነው? ለዓለም መነጋገሪያ እንዲሆን ያበቃው ከምን የመነጨ ነው? ልክ ነ ከዚህ በፊትም ያሉ እንደዚህ ቻት የምናደርግባቸው ሰርቪሶች አሉ። አንዳንድ ዌብሳይቶች ላይ ብትገባ ተደጋጋሚ ታያቸዋለ። ግን ዋነኛው ልዩነቱ ምንድን ነው? ሌላ ጊዜ አውቶሜትድ የሆነ ቻት ቦቶችን ከፍተ ስታዋራቸው አንተ የሆነ ጥያቄ በኖርማል ሬጉላር እንግሊዝኛ ብትጠይቅ እዛ ቻትባት ላይ ያ ቻትባት አንተ የጠየቀውን ጥያቄ ተረድቶ ለመመለስ ያለው አቅም ከዚህኛው ቻትባት ጋር ሲወዳደር የሆነ ቀንና ሌሊት ነው። ይሄኛው አንደኛ በጣም ትልቅ የሆነ ዴታ ኢንተርኔት ላይ ያሉ እስከ ሁለት ሺ ሃያ አንድ ዓመተ ምህረት ድረስ ያለን ኢንፎርሜሽን ጠቅላላ ሰብስቦ የሰው ልጆች እንዴት ነው የሚያወሩት እንግሊዝኛ ሲጠቀሙ ይህንን ቃል ከተጠቀሙ በኋላ የሚቀጥለው ቃል የሚጠቀሙት ምንድን ነው የሚለው መገመት እንዲያስችለው ራሱን ትሬን አድርጎ የተሰራው ሞዴል እስከዛሬ ከምንጠቀማቸው ቻት ቦቶች በብዙ እጥፍ ስማርተር ነው። ይሄ አንደኛ ኖሌጅም አለው፣ ኢንፎርሜሽኑ አለው። ሁለተኛ የላንጉጅ ሞዴሉ ይሄ ኮሚኒኬት የሚያደርግበት መንገድ ሰው ነው ሰው አይደለም የሚለውን መለየት በሚያቀስበት ደረጃ ቀልድ ተናገር ብትለው ቀልድ ይናገራል። ኢሴ ጻፍ ብትለው ኢሴ ይጽፋል። መልስ ስጠኝ ብትለው በስነስርዓት እንደዚህ ፖይንት ፖይንት አድርጎ ይመልስልሃል። ሌቭሉ ኦልሞስት ሰው ነው የሚመስለው። ይሄኛው ሌቭል እስከዛሬ እዚህ ደረጃ ላይ የደረሰች አትፏት አልነበረም። በተወሰነ ደረጃ ወይ ሊንክ መስጠት ወይም የስ ኦር ኖ ማለት ወይም በጣም በጣም ሎ ሌቭል የሆነ ቻት እንጂ እንደዚህ አድቫንስድ ሊሆን አልነበርም እስከ ዛሬ። ሌላው ጉዳይ ቻት ጂፒቲ በእውቀት ሽግግር በኩል ከፍተኛ አስተዋጽኦ እንደሚኖረው እየተነገረ ይገኛል። በአንጻሩ ደግሞ ተማሪዎችን ሊያሰንፍ ይችላል የሚል ስጋትም አለ። ተማሪዎች በሚፈልጉት ርዕሰ ጉዳይ ላይ ጥናታዊ ጽሁፎችን እንዲጽፍላቸው ቢያዙት ያንን ከማድረጉ አንጻር ጋር በተገናኘ የኩረጃ ባህልን ሊያስፋፋ ይችላል፣ በገዛ እውቀታቸው ብቁ እንዳይሆኑ ሊገረግራቸው ይችላል የሚል ስጋትም አለ። ከዚህ ጋር የተያያዘውን እይታ እንዴት ትገመግመዋል? ከዚህም በፊት ኢቨን በኔ ጀኔሬሽን ጊዜ ራሱ ሴም ኢሹ ነበረ። ለምሳሌ የጉግል ሰርች ያሁ ሰርች፣ አልታቪስታ መጀመሪያ አካባቢ አርሊ ቱ ታውዘንድ አካባቢ ወደ ህዝብ በጣም እየወጡ ሲሄዱ፣ ሴም አይነት ኢሹ እንዴ። ተማሪዎች እኮ አሁን ጎግል ላይ ሄደው ሰርች አድርገው መልስ አግኝተው ትምህርት ቤት ይዘው ሊሄዱ ነው፣ እና ኩረጃን ሊያበረታታ ነው እኮ ይሄ ነገር የሚል ኢሹ ነበረ። ከዚህም በፊት ግን ትምህርት ቤቶችም ከዛ በኋላ አስተማሪዎችም እየተረዱት ሲሄዱ የሚጠይቁትን ጥያቄ ራሱ መልሱ ተኮርጆ የማይገኝ አይነት ነገር። ለምሳሌ እንትና እንትና በስንት ዓመተ ምህረት ተወለደ የሚል ጥያቄ እኔ አስታውሳለሁ። ድሮ እንደ አሳይመንት ይሰጠን ነበረ። ምክንያቱም መልሱን ለማግኘት ላይብረሪ ሄደ ከዛም ብበ ነው አስራ ዘጠኝ ሰባ አንድ የሚለውን መልስ ይዘምት መጣ። ልክ ግን ጉግል ወይም እንደዚህ ሰርች ኢንጂኖች ሲመጡ እሷን መልስ ማግኘት ቀላል ስለሆነ የቤት ስራዎቹም አሳይመንቶቹም ሰርች ተደርገው የማይገኙ ሆነው አፕዴትድ ሆኑ እና ከዛ በኋላ ሰርች እንጂን አሁን ላይ ኢሹም አይደለም፣ ተማሪዎች እንዳይኮርጁ የሚለው በተወሰነ ደረጃ ነው። ግን አስተማሪዎቹም ትምህርት ቤቱም አዳፕት ስላደረገ ሰርች ኢንጂኖች የማይመልሱት አይነት ከስተም ጥያቄ ነው የሚጠየቀው። ሴም ቲንግ ነው ለቻት ጂፒቲም፣ ሰርች ኢንጂኖች ባይመልሱትም ለምሳሌ ኢሴ መጻፍ አሁን እንዳነሳው አይነት ነገር የሆነ ስለ ኤሌክትሪክ ካር ከሆነ ቶፒኩ ስለ ኤሌክትሪክ ካር ኢስ የጻፍልኝ ብለው መልሱን ይዞ ይመጣል። የስ አሁን ላይ ስ ቨሪ ሀርድ ቻት ጂፒቲ ነው የጻፈው ወይም ኤአይ ቱል ነው የጻፈው ወይ ተማሪ ነው የጻፈው የሚለውን አይደንቲፋይ ለማድረግ ለአስተማሪዎችም ትምህርት ቤቶችም ሲላመዱ፣ እንደዚህ አይነት ኤአይ ቱሎች የማይመልሱት ጥያቄ ይሆናል የሚጠየቀው። የሆነ ሶሉሽን መምጣቱ አይቀርም። ለጊዜው ግን የስ ዲስራፕት ያደርጋል የመማሩን ነገር። ምንም ቼክ ማድረጊያ ቱሎች እግረ መንገዳቸውን እየወጡ ነው። ከቻት ጂፒቲ የወጣ ኢሴ ነው ወይስ አይደለም የሚሉ ቱሎች እግረ መንገዳቸውን ሰሞኑን ራሱ እየተለቀቁ ነው፣ እና አስተማሪዎች እነሱን ተጠቅመው ቼክ ማድረግ እስከሚችሉ ድረስ ስገነቢ ፕሮብለም ግን ስና ገነቢ የሜጀር ፕሮብለም። ምክንያቱም አደይንዶ ዘደይ ስታስበው ተማሪዎችን የምትጠይቀው ያውቃሉ አያውቁም መስራት ይችላሉ አይችሉም ሳይሆን የሆነ ፕሮብለም ሶልቭ ማድረግ የሚችሉበት ደረጃ ላይ ደርሰዋል ወይ ነው ነገር እየው እና ቻት ጂፒቲንም ተጠቅመው ጉግልንም ተጠቅመው መመለስ ከቻሉ ኔክስት ሌቭል ኦፍ ጥያቄ ነው መጠየቅ ያለባቸው። በዘርፉ ውስጥ ለበርካታ ዓመታት እንደቆየሰው ይህንን አገልግሎት አንተ ስትሞክረው ከዚህ በፊት ከነበሩት ሁሉ ያስገረምህ ትኩረትን የሳቡት አንድ ሁለት ነጥቦችን ማንሳት ይቻል ይሆን? ያ ማለት እኔ እንደ የሆነ ሰዓት ላይ የሚፈጠሩ ቴክኖሎጂዎች አሉ። በስማም ይሄ ነገር ብዙ ነገር ነው የሚቀይረው የሚያስብልህ አይነት ቴክኖሎጂ። ለመጨረሻ ጊዜ ማስታውሰው ሁለት ሺህ ሰባት ላይ አይፎን ሲለቀቅ ኢንተርኔት ብራውዚንግን፣ ስልክ መደወልን፣ ቴክስትንግን በደንብ ስሞለር በሆነ ዲቫይስ አቬለብል አድርጎ ለዓለም ሲያቀርብ ኦኬ፣ ይሄ ነገር ማ ብዙ ነገር ይቀይራል የሚለው የተሰማኝ ያኔ ነው ላስት ታይም ከዛ በፊት ሜይቢ ኢንተርኔት ራሱ ሲመጣ ሊሆን ይችላል። እንደዚ አይነት የሆነ ሂውጅ ቼንጅ ሲመጣ የሚያሳይ ቴክኖሎጂ ይህም ቻት ጂፒቲም ከአይፎን ሪሊዝ የተለየ አይነት ኢምፓክት የሚያሰማህ አደለም። ትልቅ ነው ኢምፓክቱ ስታስበው። ለምሳሌ በፊት እነ ጉግል ሲመጡ ወይም ኢንተርኔት ሲመጣ ወይም ስልክ እጅ ላይ ሲገባ አቬለብል እንዲሆንልህ ያደረገው ነገር ኢንፎርሜሽን ነው። ከየትም ኮርነር ሆነ። በፊት ኢንፎርሜሽን ለማግኘት ላይብራሪ ገብተህ መጽሐፍ አንብበህ ወይ አስታውስህ ልታገኝ የምትችለውን የነበረውን አሁን እጅህ ላይ ኢንፎርሜሽን አቬላብል አደረገ። ሶ ኢት ዋዝ ሁጅ። ይሄኛው ደግሞ ስኪልን ነው እጅህ ላይ አቬላብል ያደረገው፣ እንደውም አንድ ስቴፕ አሄድ ዊች ኢዝ ለምሳሌ አንተ ዲዛይነር መሆን የምትፈልግ ሰው ከሆንክ ወይም የሆነ ፍላየር ኢቨንት ኖረው ፍላየር መስራት ከፈለግ በፊት ፎቶሻፕ ተምረ ከዛ ስኪልህን ዴቨሎፕ አድርገ ከለር ኮምቢኔሽን ተምረ የምትሰራውን የነበረውን። አሁን ግን እንደዚህ እንደዚህ አይነት ፍላየር እፈልጋለሁ ብለ ታይፕ በማድረግ ጀነሬት የሚደረግበትን ስኪሎች ነው እነዚህ ኤአይ ቱሎች ፕሮቫይድ እያደረጉ ያሉት። የእውነት የሰውን ሀሳብ የሚረዳበት ደረጃ ላይ ሁለት ሺ ሀያ ሶስት ላይ ነው፣ ሁለት ሺ ሀያ አምስት ላይ ነው፣ ሁለት ሺ ሀያ ሰባት ላይ ነው የሚደርሰው። መድረሰው አይቀርም ግን የሆነ ሰዓት ላይ ግን እስኪደርስ በጉጉት ነበር የምንጠብቀው። ሁሉም ሰው ፐብሊክሊ አቬላብል ስላልሆነ ይሄንን ግን ስናይ ስ እኔ ከጠበቅኩት በላይ አድቫንስ የሆነ ሲስተም ነው። ወደፊቱን የበለጠ አጓጊ ያደርገዋል። እንተ አስተያየት አስገራሚ ነው ወይ ላልከኝ፣ አስገራሚ ብቻ አይደለም እጅግ በጣም አስገራሚ ነው። ያልተጠበቀ አይነት ፕሮግረስ ነው። እጅግ በጣም አመሰግናለሁ አዱኛ በቀለ ኢቫንጋዲ ቴክ የተሰኘ የቴክኖሎጂ ትምህርት ቤት መሥራችና ኃላፊነህ። ከሰሞኑኛ የቴክኖሎጂ አነጋጋሪ ጉዳዮች መካከል አንዱ ስለሆነው ቻት ጂፒቲ ምንነትና ተያዥ ጉዳዮች ሐሳብህን ስላጋራህን በአድማጮች ስም በእጅጉ አመሰግናለሁ። አመሰግናለሁ። በመቀጠል ደግሞ በዚህ በዩናይትድ ስቴትስ ቴክኖሎጂ ከሚያስተምሩ ተቋማት መካከል አንዱን እናስተዋውቃችኋለን። ወደ ተቋም ከመሄዳችን በፊት አንተ ወደ አሜሪካ ሀገር ስትመጣ አካውንቲንግ ነው ተምረህ የመጣኸው፣ ማስተርስን በሱ ነው የሰራኸው። ዛሬ የምትሰራው ትልቅ ስራ ግን በቴክኖሎጂ ዙሪያ ነው እና እንዴት ወደዛ ልትሳብ ቻልክ? እንግዲህ uh, 2009 የኢኮኖሚውም ደህና አልነበረም። እዚህ ሀገር በጣም የስራ እድል በተለይ ፋይናንስ ላይ በጣም የስራ እድል ያደረግ ነበር ሰው ሰው ያገኘሁት ሪዋርድ ኤክስፔክት እንዳደረግኩት አልነበረም እና ምንድን ነው ያደረኩት? ኦኬ ምንድን ነው የተለየ ሌላ ኦፖርቹኒቲ ኦፕሽን ያለው? ብዬ ሪሰርች ሳደርግ ፋይናንስ አይቲ ላይ ያሉ ባይቲ ዘርፍ ያሉ አበሾች የምማቃቸው ደህና ሲከፈላቸው ሳይ፣ ኦኬ ይሄ ነገር ለምንድን ነው የማልሞክረው ብዬ አንድ አመት ራሴን ትሬን አደርጋለሁ ብዬ የተለያዩ መጽሀፍቶችን ገዝቼ ዩቲዩብም ኮርሶች እንደዛ እየወሰድኩኝ ራሴን አሰማርኩ ማለት ነው። ከዛ ወደ አይቲ በዛ መልኩ የገባሁት። እንግዲህ አንተ ወደ ቴክኖሎጂ በምትሻገርበት ጊዜ ያ ዘመን ላይ እንዳሁኑ የቴክኖሎጂ ስልጠናውን ያን ያክል የተስፋፋ አልነበረም። እና ምን አይነት እገዛ ድጋፍ አግኝታ ነበር? እኔ እንደውም ካምፓኒም እንዳቋቁም ዋናው ሞቲቬት ካርቢ ነገሮች አንዱ እኔ በጣም ብዙ ስትረግል አድርጌያለሁ እንዳልኩሽ በጣም ብተምነኝ ሰባት ሰዓት በቀን አጠና ነበር። መጀመሪያ ትሬኒንግ ወስዳለሁ ራሴን አስተምራለሁ ብዬ ሳስብ ራሱ በቀን ሰባት ሰዓት አንድ ዓመት አጠናለሁ ብዬ ነው የወሰንኩት። በጣም በቀላሉ ሊሰሩ የተወሰነ ኮች የሚያደርገኝ ጋይድ የሚያደርገኝ ሰው ቢኖር በቀላሉ አቲቭ የማድረጋቸው ነገሮች ሎንግ ዌይ ሄጄ ነው የራሴን ቴክኖሎጂ እንዳውቅ ያደረኩት ማለት ነው። ለምሳሌ አንዱ ካደረኳቸው ነገር ጆብ ዲስክሪፕሽን ዌብሳይቶች አሉ ጆብ ፖስት የሚደረግባቸው ዳይስ የሚባሉ ከዛ ጆብ ዲስክሪፕሽን እና እንዲህ የሚፈልጉ ከሆነ ይህንን ለአጥና፣ እንደዚህ የሚፈልጉ ከሆነ ይህንን ለአጥና ብዬ ነው ያ ነው እና መጽሐፍ ነበረ ማነበው፣ መጽሐፍ ከጫፍ ጫፍ አይቲ ላይ ማንበብ በጣም ይከብዳል። እና አንድ ሺ ገጽ እንደዚህ ያለ በጣም ታይሜን ኮንሱም አድርጎብኛል። እንግዲህ ይህን ድጋፍ ማጣትህም እና አንተ በሰፊው በትልቅ መንገድ የሄድክበት መንገድ ሂደትም ነው ዛሬ ለምትሰራው ትልቅ ስራ መሰረት የሆነህ እና እስኪ ስለ ተቋምህን እንተዋወቀው በደንብ ቤማንዳ ይሰኛል። ከትርጉሙ እንነሳ ቤማንዳ ምን ማለት ነው? ቤማንዳ ቤማንዳ ማለት የጉራግኛ ቃል ነው። ኤማ ማለት መንገድ ማለት ነው። ቤማንዳ ማለት በመንገዳችን እንደማለት ነው። የእኔስ መሰርተው ይህን ካምፓኒ ይህን አክል ፕሮፊት ሜክ አደርጋለሁ ብዬ ያው የቢዝነስ ሰው ነኝ። እንደዛ ነው ብዙ ጊዜ ሴት የሚደረገው። እኔ ግን አምስት መቶ አበሻ ስራ ሲይዛል ብዬ ነው በዛ የዛሬ አስር ዓመት ይህንን ካምፓኒ ሲመሰረት ማለት ነው። እንደ ኮሚኒቲ ነገር ነው። ይከፍላሉ፣ ይማራሉ፣ ይሄዳሉ ሳይሆን ሪሌሽንሽፕ ነው የምንፈጥረው ማለት ነው አሁን ግን በተለይ ሼ ፖይንት የሚባለው ላይ በተለይ ዲኤንቪ አካባቢ እንዲህ በቃ ኢትዮጵያዊ ሼ ፖይንት ብቻ ነው እንደሚያጠኑት እስኪባል ድረስ ማለት ነው። በእርግጠኝነት መንገድ ከህንዶች ቀጥለው በደንብ ማርኬቱን ተቆጣጥረነዋል ብዬ አስባለሁ። በተለይ ዲኤንቪ አካባቢ ማለት ነው። እና እንግዲህ በቴክኖሎጂ እኔ ያለፍኩበት አስተግን ሌላውን ሰው እንዳያልፍ መንገድ ለሌላው ሰው መድረግ እንደማለት ነው። ምን አይነት ወጣቶች ናቸው ይሄንን ስልጠናዎች የሚወስዱት? ምን ያክል ወጣቶችንስ እስካሁን ድረስ አሰልጥነሃል? ምን አይነት ወጣት ነው የሚለው ቀላል መልሶ ኮሚትድ የሆነ በቀን ከሶስት ሰዓት እስከ አራት ሰዓት መስጠት የሚችል ኤኒወይ ብትን ከአራት ወር እስከ ስድስት ወር ራሴን አስተምሬ ራሴን አዘጋጅቼ ትልቁ ደግሞ ጥያቄ ኮቼብል የሚባለውን የሚሰማ ከስለጠነ ስራ ያስያዝ ነው። ፎከስ ማድረግ ፈልገው አሁን፣ እስካሁን ባለኝ መረጃ ቢቶች ትራክ ስለማድረገው ከአንድ ሺ ሶስት መቶ ሰው በላይ ሲክስ ዲጂት ሳላሪ ኤርን የሚያገኙ ከአንድ ሺ ሶስት መቶ ሰው በላይ በቤማንዳ ቴክኖሎጂ ብቻ አስቀጥረናል። ከዛ በኋላ እነሱ ኸልፕ አድርገው ያስቀጠሯቸው ስራ እንዲያገኙ ያደረጓቸው ጋይድ ያደረጓቸው ከኔ ተምረው ራሳቸው ትምህርት ቤት የተከፈቱ በጣም ብዙ አሉ። በዛ ያለው ብንቶ በቤማንዳ ብቻ እኔ እስካሁን ከአንድ ሺህ ሦስት መቶ ሰው በላይ ስራ ሰጥተናል ማለት ነው። ሰው ያው ብዙ ሰው ስሙን የሚያውቀው ኦፊስ ሲክስቲ ፋይቭ ውስጥ ያው እዛ ውስጥ ያለ ነው። በቅርቡ ደግሞ ከስሜነህ እና ማይክል የሚባሉ ሌሎች ፓርትነሮች ሁለት ጨምሬ ክላብ ኮምፒቲንግ ላይ ደግሞ በተለይ ኤደብሎስ እና አዠር ላይ ለመስጠት ዝግጅት በላስት ስምንት ወር ወይ ዘጠኝ ወር ይሆናል፣ በደንብ ኮንተንት ደቨሎፕ እያደረግን ሬዲ ሆነን አሁን በዚህ ወር መጨረሻው ኤርሊ ፌብርዋሪ አዲስ ባች ለመቀበል ተዘጋጅተናል። ኢትዮጵያ ውስጥ ያሉ ወጣቶች ወይም ማንኛውም ሰው ኢትዮጵያ ውስጥ የሚኖር ይህንን ስልጠና ወስዶ ኦፖርቹኒቲው ማግኘት ይችላል። ያው ታውቃለች፣ አሁን ለምሳሌ ማይክሮሶፍት ወደ ኬንያ፣ ወደ ዩጋንዳ የኖ ላይክ እነህን ቻይና ኤክስፐንሲቭ የሆነባቸው ሲመጣ በጣም ብዙ ስራ ሶርስ ያደርጋሉ። አሁን አሁን እንደውም እኔም ያው ማይክሮሶፍት ላይ የቴክኖሎጂ ስለምሰራ ሰፖርት ስንደውል አብዛኛው የሚያነሱልን ከዩጋንዳ ወይ ከኬንያ እንደዚህ ናቸው እና እየተቀየረ ነው እና ማለት ብራንች ኢትዮጵያ እንዲከፍት ኦልሬዲ ፕሮሰስ ጀምረናል። ሶ ይሄ ማለት ምንድን ነው ለሆኑ ካምፓኒዎችን የእንደዚህ አይነት ቴክኖሎጂ ኢምፕሊመንት እንዲያደርጉ ማገዝ ማለት ነው። የዛኔ በእርግጠኝነት ሰው ያስፈልጋል ኢትዮጵያ። እኔ ምንድነው የሚያሰቁት እንደውም ወደ ኮንሰልቲንግ ኢትዮጵያ ከመግባት በፊት መጀመሪያ ሰው ትሬኒንግ መደረግ አለበት፣ ሴሌክትድ ሆነው ኢንተረስትድ የሚሆኑ ሰዎች ትሬኒንግ መደረግ አለበት የሚል በፓርትነሮች ጋር በደንብ አውርተን ያንን የጀመርነው ማለት ነው እና ሁለት ሺህ ዶላር ነው ለምሳሌ እዚህ ሀገር ላለ ሰው ቻርጅ የምናደርገው። ኢትዮጵያ ናንለው እስካሁን ቻርጅ አላረግንም። ላይክ እንዲማሩ እንዲያውቁ ስለምንፈልግ ወደፊትም አላማ አለን። አፎ ደማረግ ሰው ሪቪው አድርገን እንዲማሩ ማድረግ አፎ ደሚያደርግ ደግሞ ኢትዮጵያ ውስጥ አፎርደብል በሆነ ኮስት በኢትዮጵያ ማለት ነው እንዲከፍል ለው እንዲማሩ እናመቻቻለን ማለት ነው እና እስካሁን ድረስ በተለይ ቼክ ፖይንቱ ላይ ነው በደንብ የምንታወቀው እሱን በደንብ አስፍተን መሄድ እንፈልጋለን። ኮንሰልቲንጉን በደንብ በደንብ በስፋት መሄድ እንፈልጋለን። ይሄ የክላውድ ኮምፒቲንጉ ያ ሁሉ ነገር ወደ ክላውድ እየሄደ ስለሆነ የክላውድ ኮምፒቲንጉም በጣም ሰፋ ያለ ስለሆነ ፓርትነር አድርገን ሲስተር ካምፓኒ ማስ ክላውድ ሶሉሽንስ የሚባል ሁለት ፓርትነሮችን ጨምሬ ሌላ ካምፓኒ በጣም ሰፋ በሰፊው በተለይ ክላውድ ላይ ለመስራት ነው ተዘጋጅተናል በጣም ነው የምናመሰግነው በአድማጮች ስም በጣም አመሰግናለሁ እኔም ስለጠጋበዝኝ በጣም አመሰግናለሁ ስመኝሽ የቆየንና እንግዳዋን አቶ አለማየሁን እናመሰግናለን ስለነበራቸው ቆይታ የተከበራችሁ አድማጭ ተመልካቾቻችን የዕለቱን የጋቢና ቤ መስተናዶ እዚህ ላይ ይጨርሰናል መልካም የከተራ በዓል እየተመኘን እዚህ ላይ እንሰናበታችኋለን። አስተያየትና ጥያቄዎቻችሁን በቪያ ማሪክ የፌስቡክ ገጽ ላይ ኢንቦክስ አድርጉን። ስልክ ቁጥራችሁን ብትተውልንም እዛ ላይ መደወል እንችላለን። የደንገረማው መሰናደውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።